ጸሎታ ሃይማኖት ነኣምን ባህዱ ኣምላክ እግዚኣብሔር አብ ኣዝዮ ኩሉ ገባሬ ሰማያት ወምድር ዚኣስተሪ ወዘእያስተሪ ወነኣምን ባህዱ እግዜ ኢየሱስ ክርስቶስ ወልደ ኣብ ዋሂድ ዝህሉ ምስሌኹም ቅድመት ፈጠር ዓለም ብርሃን ዘምብራን ኣምላክ ዘእም ኣምላክ ዘባማን ዘተወልደ ዋኮ ዘተገብረ ዘእሩ ምስላብ በመለኮቱ ዘቦቱ ኩሉ ኮነ ወዘን መርየ ውሰ አልቦ ዘኮነ ወይም ምንትኒ ዘበ ሰማይኒ ወዘበ ምድርኒ ዘበንቲ አነ ለሰ ወበንተ መዳኒተነ ወረደም ሰማያት ተሰባው ተሰጎ ማርያ መንፈስ ቅዱስ ወይም ማርያም ቅዱስ ድንግል ኮነ ቢሲየ ወተሰቅለ በንቲ አነ በሞይለ ጲላጦስ ጴንጤናዊ ሐመ ወሞተ ወተቀብረ ወተንሳ እሙታን አመሳልስ ስለት በከመጽ ውስጥ ተቅዱሳት መጻሕፍት አርገ በስብሃት ውስተ ሰማያት ወነበረ በየማነ አቡሁ ዳግመ ይመጽእ በስብሃት ይኰንን ሕያዋነ ወሙታነ ዋልዎም አይደቅ መንግስቱ ወነአምን በመንፈስ ቅዱስ እግዚእ ማሕየዊ ዘሰረጸ እምአብ ንስግሎቱ ወንሰቦ ምስላ ወወልድ زينب بابا نبيات ونعم باتي كدس بيتا كريسيان انت لايلا كلو قبايا زواريات ونعم باتي تمكت لسريت هاتيات ونسيفو تلسعي متان ويغوت زي مس عالم